የባህል መድረክ በተለይ የታሪክ ዘመን አርኪኦሎጂ ወይም ሂስቶሪክ አርኪኦሎጂ የሚባሉት በታችኛው ኦሞ ሸለቆና በአፋር አካባቢ የሚካሄዱ ናቸው። ነገር ግን ከእስልምና ጋር የተያዙ የኢስላሚክ አርኪኦሎጂ የምንለው ብዙም ያልተሰራበትና ና ብዙም ያልተሄደበት ስለሆነ እንግዲህ ትልቅ ፍንጭ ሰጥቶናል። በምስራቅ ኢትዮጵያ ከአዲስ አበባ አምስት መቶ ኪሎ ሜትር ርቀት ላይ በድሬዳዋ ከተማ አስተዳደር ስር የሚገኙና ሀርላ በሚባል ቦታ ቅርሶችን በቁፋሮ በመፈለግ ጥንታዊ የታሪክ ጥናት የሚያካሄዱ ምሁራን ማለትም አርኪኦሎጂስቶች በ በአስረኛው ክፍለ ዘመን የነበረን ከተማ ማግኘታቸውን ይፋ ማድረጋቸውን ተከትሎ አቶ ደሳለኝ አበባው በቅርስ ጥናትና ጥበቃ ባለስልጣን የቅርስ ማሰባሰብ፣ ማደራጀት ማደራጀትና ላብራቶሪ ጥናት ዳይሬክቶሬት ዳይሬክተር ከሰጡን አስተያየት የተወሰደን ነበር ያዳመጣችሁት። እንደምን ሰነበታችሁ አድማጮች። በኢትዮጵያ የጥንታዊ ቅርሳቅርሶች ጥናትን በተመለከተ ሰሞኑን ይፋ የሆነው ዜና በምስራቅ ኢትዮጵያ የተገኘው ጥንታዊ ቅርሳቅርስ በኢትዮጵያ ታሪክ አዲስ ብርሃን ፈንጣቂ ነው ይላል። በዕለቱ ዝግጅታችን የጥንታዊ ታሪክ ቁሳቁስ ጥናት ባለሙያዎች ማለት አርኪኦሎጂስቶች በምስራቅ ኢትዮጵያ በአስረኛው ክፍለ ዘመን የነበረ ከተማን በቁፋሮስ ለማግኘታቸው ያጫወቱን አቀናብረን ይዘናል። መልካም ቆይታ። ሰሞኑን የጥንታዊ ቅርስ ጥናት ተመራማሪዎች በምስራቅ ኢትዮጵያ ሀርላ በሚባል አካባቢ ጥንታዊ እስላም ስልጣኔ መኖሩን በምርምር ማግኘታቸውን ይፋ አድርገዋል። ይህ ሀርላ ተብሎ የሚጠራው ስፍራ በምስራቅ ኢትዮጵያ በድሬዳዋ ከተማ አስተዳደር ስር የሚገኝ ነው። በአካባቢው በሚነገረው አፈታሪክ መሰረት በስፍራው በጣም ግዙፍና ረጃጅም ሰዎች ይኖሩ እንደነበርና ከፍተኛ ስልጣኔ እንደነበራቸውም ያሳያል። ይሁን እንጂ እስከ ቅርብ ጊዜ ድረስ ምንም ምንም አይነት በቂና ትክክለኛ ጥናትና ምርምር ሳይደረግበት የቆየ ስፍራ መሆኑን ተመራማሪዎቹ ያወጡት መረጃ ያመለክታል። በቅርስ ጥናትና ጥበቃ ባለስልጣን የቅርስ ማሰባሰብ ማደራጀትና ላብራቶሪ ጥናት ዳይሬክቶሬት ዳይሬክተር አቶ ደሳለኝ አበባው ሀርላ ከተማ ይላሉ። ሀርላ ያው በምስራቅ ኢትዮጵያ የሚገኝ አካባቢ ነው። ከድሬዷ ኦልሞስት አንድ ሰላሳ አምስት ኪሎ ሜትር አካባቢ የሚገኝ ነው። የአርኪኦሎጂ ሳይት ነው። ላይ እንዳየሽው ከአስረኛው እስከ አንደኛ ስለ ዘመን የእስልምና ስልጣኔ እዛ አካባቢ እንደነበረና ያም ስልጣኔ ከተለያዩ ሀገሮች ጋር ግንኙነት እንደነበረው እዛ ላይ ያው ተመልክቷል። እንዳየሽው ያም ብቻ አይደለም፣ የተለያዩ ጌጣጌጦች አገኝተዋል እዛ አካባቢ። እነዛ ጌጣጌጦችም እዛ አካባቢ ይሰሩ እንደነበረ ከመካከለኛው ምስራቅ ድረስም እንደዚሁ አይነት የንግድ ግንኙነት በነበረበት ሁኔታ መልክቱ ነገሮች እንደነበሩ ተመራማሪው ይቀምጠዋል። ያን ብቻ አይደለም። የፍርስራሹ መስጊድም እንዳገኙ እዛው ጥናታቸው ውጤት ላይ ያስቀመጡት አይተናል። ባለፉት ሁለት ዓመታት ብሪታንያ ከሚገኘው ኤክስተር ዩኒቨርሲቲ፣ ቤልጂየም ሀገር ከሚገኘው ሉቨን እና ከአዲስ አበባ ዩኒቨርሲቲ እንዲሁም ከቅርስ ጥናት ጥበቃ ባለስልጣን የተውጣጡ የጥንታዊ ታሪክ በቁፋሮ ፍለጋ ተመራማሪዎች ማለት አርኪኦሎጂስቶች በብሪታንያ ኤክስተር ዩኒቨርሲቲ የእስልምናና አራቢክ አርኪኦሎጂ ፕሮፌሰር በሆኑት ቲሞቴ እንሶል መሪነት ጥናታቸውን ሲያካሂዱ ቆይተዋል። ፕሮፌሰር ቲሞቴ እንደሚሉት በሃርላ ያገኘ ነው ጥንታዊ የሙስሊም ከተማን ነው። ልክ ነው። የጥንታዊ የሙስሊሞች ከተማ ነው የተገኘው። ግኝቱም እጅግ ታሪካዊ ጠቀሜታ ያለው ነው። ቦታው ላይ ተገኝተን የምርምሩን ስራ የጀመርነው የመጀመሪያዎቹ ተመራማሪዎች እኛ ነን። እየሰራን ያለነው አዲስ አበባ ከሚገኘው ከመንግስት የቅርስ ጥናትና ጥበቃ ባለስልጣን ጋር በጋራ ሆነን ነው። የዚህ ታሪካዊ ምርምር ዋና ጠቀሜታን በሁለት መንገድ ማየት እንችላለን። በመጀመሪያ በኢትዮጵያ የእስልምና የቅርስ ጥናት ቁፋሮ፣ ታሪካዊ ምርምር እስከዛሬ እምብዛም አልተደረገም። ምክንያቱም የታሪክ ጥናት ተመራማሪዎች በተለይም ቁሳቁሶችና ቅርሳ ቅርሶችን በመፈለጉ

ትኩረታቸው በሌላ አቅጣጫ በመሆኑ ነበረ። ለምሳሌ የቅድመ ሰው አካል ቅሪትን አሊያም የኢትዮጵያ ጥንታዊ የክርስትና ሃይማኖት ታሪክ ላይ ብቻ ነበረ ሰፊ ምርምርና ትኩረታቸውን ያደረጉት። በሁለተኛም ይህ ምርምር ጠቀሜታ ያለው በቁፋሮ ባገኘነው የቁሳቁስ አይነቶች ላይ ነው። ቁሳቁሶቹ በተለይ በጥንት ዘመን ከባህር ማዶ ጋር የነበረውን የንግድ ግንኙነት የሚያመለክቱ ናቸው። በተለይ ደግሞ በአስረኛውና አስራ አራተኛው መቶ ክፍለ ዘመን መካከል ላይ ያለውን የንግድ እንቅስቃሴ የሚጠቁሙ ቁሳቁሶች ናቸው። እንግሊዛዊው ተመራማሪ ቲሞቲ ኢንሶል የዛሬ ሶስት ዓመት ፈቃድ አግኝተው ድሬዳዋ አካባቢ ምርምር መጀመራቸውን አቶ ደሳለኝ አበባዊ ይናገራሉ። ተመራማሪው በቅርስ ጥናትና ጥበቃ ባለስልጣን የዛሬ ሶስት ዓመት ፈቃድ አግኝተው በምስራቅ ኢትዮጵያ አሁን ቅድም በገለስ ክልሽ ሀርላ አካባቢ የአርኪኦሎጂ ጥናታቸውን እያካሄዱ የሚገኙ ፕሮፌሰር ናቸው። ፕሮፌሰር ቲሞቲ ኢንሶል ይባላሉ። እንግሊዝ ሀገር የሚገኘ ኤክስተር ዩኒቨርሲቲ የሚባል እዛ ነው መራመሩት። ሰውየው በተለይ በዚህ በ የኢስላሚክ አርኪኦሎጂ እውቅና ያላቸው እና በተለይ በምዕራብ አፍሪካ እንዲሁም በመካከለኛው ምስራቅ በተለይ በባህሬን ከፍተኛ ጥናትና ምርምር ሲያደረጉ የቆዩ ናቸው። አሁንም እያደረጉ ያሉ ናቸው። ስለዚህ ከሶስት ዓመት ወዲህ ካልተሳሳት ለሶስተኛ ጊዜ ነው እዚህ ሀርላ አካባቢ መጥተው የአርኪኦሎጂ ጥናትና ምርምር እያደረጉ ያሉት ማለት ነው። ስለዚህ ወደፊት አሁን ይሄ ፍንጩ ነው ማለት ከአስር እስከ አስራ አንደኛው ለዘመን ይህ እስልምና ስልጣኔን አሻራን የሚያመለክት በምስራቅ ኢትዮጵያ ሀርላ በሚባለው ቦታ መኖሩን የሚያመለክት ነው። ከዚህ ቀደም በሀገሪቱ በእስልምና አርኪኦሎጂ ጥናት ዘርፍ ብዙ አጥጋቢ ጥናቶች ያልተካሄዱና የነበሩ ስልጣኔዎችም ሳይታወቁ የቀሩበት ሁኔታ ቢኖርም ይህ ጥናት በተለያዩ ዘርፎች ለነበሩን የጥናት ክፍተቶች መልስ የሰጠ ነው ማለት ይቻላል፣ ያሉት እንግሊዛዊው ተመራማሪ በመቀጠል በቁፋሮ በ13ኛው መቶ ክፍለ ዘመን የነበረ የመስጊድ ቅሪቶችን አግኝተናል። በሃርላ አካባቢ ትንሽ የሙስሊም ማህበረሰብ ይኖር እንደነበር አመልካች ነው። በአክሱም ዘመነ መንግስት በሙስሊም ሀገራትና በኢትዮጵያውያን ነጋዴዎች መካከል የጠበቀ ግንኙነት እንደነበረ ቀደም ሲል የተረጋገጠ ነው። አሁን ባገኘነው ምርምር ደግሞ በኢትዮጵያ ድሬዳዋ አካባቢ ቢያንስ ከ 12 ኛው መቶ ክፍለ ዘመን ጀምሮ እስልምና እንደነበረ የሚያረጋግጥ መረጃ ነው። in the east in Dirinawa region, we're seeing now that there is the presence of a Muslim community from at least A D twelve hundred. ከዚህ ቀደም ምንም አይነት የአርኪዎሎጂ ጥናት ባህላ አካባቢ ያልተካሄደ ሲሆን በስፍራው የሚገኙ አርሶ አደሮች በእርሻ ወቅት የተለያዩ ከሸክላ የተሰሩ ቁሳቁሶች፣ የጥንት ሳንቲሞችን በስፋት ያገኙ እንደነበር ይህም በስፍራው ከመሬት በታች በጥንት ለነበረው ስልጣኔ መረጃ ሊሰጡ የሚችሉ የአርኪዎሎጂ ቅሪቶች መኖር ሰፊ መረጃ መስጠቱ ተመልክቷል። እንግሊዛዊው የጥንታዊ እስልምና ታሪክ ተመራማሪ ፕሮፌሰር ቲሞቲ ባህርላ ወደ ሶስት መቶ ጥንታዊ መካነ መቃብሮች መገኘታቸውን ገልጸውልናል። በአካባቢው ያገኘነው ሶስት መቶ ቅሬታ አጽሞችን ሳይሆን ሶስት መቶ መካነ ቀብሮችን ነው። እነዚህን ቀብሮች ልንነካቸው ማለት ልንከፍታቸው አልፈለግንም። ከነዚህ መካከል ሶስት ቀብሮችን ብቻ ከፍተን ለምርምር የሚሆኑትን ናሙና ወስደናል። ይህ ቅሬታ አጽም የሚሰጠን መረጃ ሰዎች በዚያ ዘመን ምን አይነት ምግብ ይመገቡ እንደነበረ ነው። ይህም ምርምር ተከትሎም አካባቢው የነበሩት ሰዎች የዚያው አካባቢ ብቻ ናቸው ወይስ ከሩቅ ሀገራት የመጡ ነጋዴዎችም አሉባቸው የሚለውንም እንመለከታለን። መካነ ቅርሱ ሰፊ ቦታን የሚሸፍን ሲሆን በአካባቢው ላይ የሚገኝ የመኖሪያ ስፍራ ከትላልቅ ድንጋዮች የተሰራ በመሆኑ በአካባቢው ማህበረሰብ የሀላ ሰዎች በጣም ረዣዥምና ትላልቆች ናቸው ለሚለው አፈ ታሪክ እንደ ማጠናከሪያ ይጠቀሙበት እንደነበር ተነግሯል። ይሁንና እስካሁን በተደረገው የአርኪኦሎጂ ቁፋሮና ጥናት ይህ አፈ ታሪክ ልክ አለመሆኑ የተረጋገጠ መሆኑንና በአካባቢው የተለያዩ ማህበረሰቦች ይኖሩ እንደነበር ማሳያ የሚሆኑ መረጃዎች መገኘታቸውን አቶ ደሳለኝ አበባው ተናግረዋል። ለምሳሌ በአካባቢው አፈታሪ ለረጅም ጊዜ ሲነገር የነበረ በጣም ጃይንት በጣም ብዙ የሆኑ ሰዎች ይኖራሉ፣ የአርና ሰዎች እንደዛ ናቸው ተብሎ ነበር የሚታወቀው። ያንን ዲስፕሩቭ ያደረጉበት አንዱ እንግዲህ እነዚህ ግኝቶች ናቸው። በጊዜው በዛ ዘመን የነበሩ ያው ቅሪቶች ናቸው ማለት እንችላለን። እነዚህ ናቸው እንግዲህ፣ ስለዚህ እንደ አንድ ማረጋገጫ ተደርገው የሚወሰዱት፣ ማለት ያው እንደ ማንኛችንም ኖርማል ሰዎች የነበሩ እዛ ላይ እንዳየሹ ያው ጃይንት ሰዎች አልነበሩም፣ እንደዛ የሚለው ዞሮ ዞሮ ዋናው ነገር ምንድን ነው? ጥንታዊ ስልጣኔ በምስራቅ ኢትዮጵያ በተለይ ሀርላ አካባቢ ከአስረኛው እስከ አስራ አንደኛው ክፍለ ዘመን እንደነበረ ከተለያዩ የዓለማችን ክፍሎች እስከ ህንድ ድረስ የሚደርስ የግንኙነት እንደነበረ በአካባቢም ይሰሩ የነበሩ ጌጣጌጦችም ያው በዚህ በአርኪኦሎጂ ቁፋሮ እንደተገኙ፣ መስጊድም ከዚህ ከኢትዮጵያም አልፎ እስከ ታንዛኒያ ድረስ እንደተመለከተው እንደነበሩ የሚያመለክት ሁኔታ ነው ያለው። ዞሮ ዞሮ ጅምር ነው ጥናቱ፣ ወደፊት በጣም በርካታ ነገሮችን ማግኘት የሚቻልበትን ሁኔታ ነው ያው። የቅርስ ጥናትና ጥበቃ ባለስልጣን በባህልና ቱሪዝም ሚኒስቴር ስር ያለው ማለት ነው። እሱም የክልል ባህልና ቱሪዝም ቢሮዎችም እንደዚህ ከፍተኛ ድጋፍ እያደረጉ ወደፊት እንግዲህ ብዙ ግኝቶች ይገኛሉ ብለን ነው የምንጠብቀው። ይህ ግኝት ግን በኢትዮጵያ የሙስሊምን ወይም ደግሞ የእስልምናን ጥንታዊነት ያመለክታል። ትክክል፣ ያመለክታል። ምክንያቱም ጋር እንዳየሽው ብዙ ጊዜ ከሀረር እንግዲህ ሀረር አስራ ስድስተኛ ክፍለ ዘመን እንደዚህ አይነት ነገር ነው ተብሎ እንግዲህ ብዙዎቻችን በታሪክ መጽሐፎችን በመሳሰለው ነገር የምናነባው። ነገር ግን ወደኋላ ስንሄድ በአስረኛው ክፍለ ዘመን፣ በአስራ አንደኛው ክፍለ ዘመን ይሄንን የመሰለ የእስልምና ስልጣኔ እንደነበረ የሚያሳዩ ያው መስጊዶች ናቸው እንግዲህ እዛ በጥናቱ የተገኙ። ስለዚህ ከአስረኛው ክፍለ ዘመን ድረስ የሚገፋ ነገር መኖሩን ነው ያሳየ ነው። ስለዚህ ጥንታዊነቱን ያመለክታል። ትክክል ነው። ይህ አዲስ ግኝትና ጥናት ከ አስረኛው እስከ 15ኛው ክፍለ ዘመን በሀገሪቱ ለነበረው የዓለም አቀፍ ንግድና በአካባቢው የእስልምና መጀመር አዲስ መረጃ መሆኑን የወጣው ጥናት አመልክቷል ይህም ከብዙ መቶ አመታት በፊት ምስራቅ ኢትዮጵያ ከባህረ ሰላጤ ሀገራት ግብፅና ህንድ ጋር የጠነከረ ግንኙነት እንደነበረ የሚያሳይ የመጀመሪያ መረጃ መሆኑም ነው የተጠቀሰው ከዚህ በተጨማሪ በ አስራ ሁለተኛው ክፍለ ዘመን በሀርላ የነበረን መስጊድ የከበሩ ድንጋዮች የእስልምና መቃብር መረጃ የጌጣጌጥ ስራ መረጃ፣ የተለያዩ ቁሳቁሶች ማለትም የብርጭቆ ስባሪዎች፣ የድንጋይ ክርስታሎች፣ ጨሌዎች፣ የማዳጋስካር፣ የቻይናና የየመን ሸክላ ቁሳቁሶች እና ሌሎችም የመገልገያ መሳሪያዎች መገኘታቸውን እንግሊዛዊው የታሪክ ተመራማሪ ፕሮፌሰር ቲሞቴ ገልጸውልናል። ቅሪቶቹ በተገኙባቸው ቦታዎች በርካታ ከኒኬልና ከብር የተሰሩ ጌጣጌጦች፣ የከበሩ ድንጋዮች እንዲሁም ከጠርሙስ አይነት ነገሮች የተሰሩ የተለያዩ ጌጣጌጦችን አግኝተናል። ለንግድ ልውውጥ የሚውሉ ሳንቲሞችና ከሸክላ የተሰሩ ማሰሮዎችና ሳህኖችንም አግኝተናል። የመካከለኛው ምስራቅ ሀገራት ባህል የሚታይባቸው ማሰሮዎች የቻይና ማሰሮችንም ጭምር አግኝተናል። ስለዚህ ቦታው ላይ ትልቅ የጌጣጌጥ ስራ ምርት እንደነበር የሚያመለክትም ጭምር ነው። የተገኙት መረጃዎች ሀርላ የጥንት ንግድ እና የጌጣጌጥ ማምረቻ ማዕከል መሆኑን ይጠቁማል ያሉት ቲሞቴ የተገኙት ጌጣጌጦችም ከፍተኛ ጥራት ያላቸው እና ከብር ከነሐስና ከጨሌ በአካባቢውና ከአካባቢው ውጭ ይሸጡ እንደነበር በጥናታቸው ጠቁመዋል። ለዚህ ስራ ጥቅም ላይ ይውል የነበረው ሕንድ ሀገር ከነበረው ጋር ተመሳሳይነት ያለው መሆኑን ይህም የንግድ ወይም የሰው ፍልሰትን የሚያሳይና የውጭ ሀገር ዜጎች ከአካባቢው ማህበረሰብ ጋር ተደባልቀው ይኖሩ እንደነበር የንግድ መስመሩም እስከ ቀይ ባህር የህንድ ውቅያኖስና ምናልባትም እስከ አረብ ባህረ ሰላጤ የቀጠለ ሊሆን እንደሚችል ተመልክቷል። በአካባቢው የተገኘው የመስጊድ ህንፃ አሰራር በደቡብ ታንዛኒያ በሶማሌላንድ ካሉት የጥንት መስጊዶች ጋር የሚመሳሰል መሆኑንና ይህም በአፍሪቃ ባሉ የሙስሊም ማህበረሰቦች መካከል ግንኙነት መኖሩን አመላካች እንደሆነ ፕሮፌሰር ቲሞቴ ኢንሶል ተናግረዋል። የአርኪኦሎጂ ጥናት በአብዛኛው በሰሜናዊ የሀገሪቱ ክፍል ይዘወተር እንደነበረ የጠቆሙት በቅርስ ጥናትና ጥበቃ ባለስልጣን የቅርስ ማሰባሰብ ማደራጀትና ላብራቶሪ ጥናት ዳይሬክቶሬት ዳይሬክተር አቶ ደሳለኝ አበባው የሀርላው ጥናት ትልቅ ፍንጭን የፈነጠቀ ነው ሲሉ ተናግረዋል። ያም ብቻ አይደለም። ብዙ ጊዜ የአርኪኦሎጂ ጥናቶች ያተኮሩት በሰሜኑ የሀገራችን ክፍል በተለይ የታሪክ ዘመን አርኪኦሎጂ ወይም ሂስቶሪክ دنې باروت هي فالانټیولوژي በታችኛው ና በአፋር አካባቢ የሚካሄዱ ናቸው። ነገር ግን ከእስልምና ጋር የተያዙ የኢስላሚክ አርኪኦሎጂ የምንለው ብዙም ያልተሰራበት ና ብዙም ያልተሄደበት ስለሆነ እንግዲህ ትልቅ ፍንጭ ሰጥቶናል። ወደፊት ደግሞ ከተመራማሪው ጋር ተባብረን እ ብዙ ነገሮችን እናገኛለን የሚተፋ ነ በጎርጎሮሳዊው ሁለት ሺ አስራ አምስት አመተ ምረት ምስራቅ ኢትዮጵያ፣ ድሬዳዋ፣ ሀርላ ላይ የተጀመረው ይህ የአርኪኦሎጂ ጥናት በአውሮጳ የምርምር ምክር ቤት የሚደገፍ እንደሆነ የተናገሩት በብሪታ የብሪታንያ ኤክስተር ዩኒቨርሲቲ የእስልምናና አረቢክ የጥንታዊ ታሪክና ቅርሳ ቅርስ ተመራማሪ ፕሮፌሰር ቲሞቴ ኢንሶል በሀረር አካባቢ ቤተ መዘክር ለመገንባት እየተንቀሳቀሱ መሆናቸውን ተናግረዋል። ይህ ታሪካዊ ግኝት ባለበት አካባቢ የሚኖሩ ማህበረሰቦችን ማመስገን እወዳለሁ። በሌላ በኩል ገንዘብ በማሰባሰብ ለአካባቢው ማህበረሰብ ቤተ መዘክር በመገንባት ሃርላን እና አካባቢዋን በመጠበቅ ከጎብኚዎች የሚገኘውን መጠ ከፍተኛ ገቢ የአካባቢው ማህበረሰብ ተጠቃሚ እንዲሆን ለማድረግ እየሰራን ነው። ስለዚህም በሚቀጥሉት ሁለት ዓመታት ውስጥ አካባቢው ላይ ቤተመዘክርን መገንባት በመርሃ ግብራችን ያካተት ነው እቅዳችን። በምስራቅ ኢትዮጵያ ከአዲስ አበባ 500 ኪሎ ሜትር ርቀት በድሬዳዋ ከተማ አስተዳደር ስር በሚገኘው ሃርላ በሚባል ቦታ አርኪኦሎጂስቶች ያገኙት በአስረኛው ክፍለ ዘመን የነበረ ከተማ ምርምር ጥናት ለሚቀጥሉት አምስት ዓመታት እንደሚቀጥል አጥኚ ቡድኑ ገልጿል። አድማጮች፣ በዚሁ የዕለቱን ቅንብሬን ቃለ ምልልስ የሰጡንን በማመስገን እሰናበታለሁ። አዜብ ታደሰ ነኝ። ጤና ይስጥልኝ።